በተለያዩ የሀገሪቱ ክፍሎች የሚገኙ አንዳንድ የመንግስት ባለስልጣኖች አዲሱን የለውጥ ሂደት ለማደናቀፍ ሁከትና ብጥብጥ ይቀሰቅሳሉ ሲል ሰማያዊ ፓርቲ ከሰሰ። የፌዴራሉ መንግስት አስፈላጊውን ህጋዊ እርምጃ አለመውሰዱ ያስጠይቀዋል ያለው ሰማያዊ ፓርቲ በእነዚህ አካላት ላይ ፈጣን ህጋዊና ጠንከር ያለ እርምጃ እንዲወሰድ ጠይቋል። መለስካቸው አመሃ ዝርዝሩን ይዟል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሁፍ መግለጫ ከአራት ወራት ወዲህ እየታየ የሚገኘው ለውጥ የኢትዮጵያ ህዝብ የቁርጥ ቀን ልጆች ባላቸው ዜጎች በከፈሉት መራር መስዋዕት የመጣ እንደሆነ በማወጅ ይንደረደራል። በዚህ የለውጥ ሂደት አገራዊ አንድነትና መግባባት እንዲሁም የዜጎች ሰብአዊና ዴሞክራሲያዊ መብቶች በአንጻራዊነት ተከብረዋል ይላል። የተጀመረው ለውጥም አገር ወዳድ ኢትዮጵያውያንን ያሳተፈና ባለቤት ያደረገ ነው በማለትም ፓርቲው ለለውጡ ያለውን ድጋፍ ያረጋግጣል። ይሁንና ለውጡን ለማደናቀፍ የሚተጉ ኃይሎችም አሉ ሲል ይከሳል። የፓርቲው ብሔራዊ ምክር ቤት ሰብሳቢ አቶ የድነቃቸው ከበደ ይህ ሊበረታታ የሚገባው የለውጥ ጅማሮ ከመደገፍና ታሪካዊ አገራዊ አደራ ለመወጣት ከመትጋት ይልቅ ለእኩይ ተግባር የሚፈጥኑ በመንግስት ስልጣንና ኃላፊነት ላይ ያሉ በሀገራችን ኢትዮጵያ በተለያዩ ክፍለ አገሮች አልፎ አልፎ የብጥብጥና የሁከት ድርጊቶች እንዲቀሰቀሱ በማድረግ በዜጎች ላይ ሰብአዊና ኢኮኖሚያዊ ጉዳት በማድረስ ሕገ ወጥ ድርጊቶች እንዲስፋፉ ቀስቃሽ በመሆን ሰላምና መረጋጋት እንዳይኖር የጥፋት ስራቸውን በማከናወን ላይ ይገኛሉ። የፓርቲው የጽሑፍ መግለጫ እነዚህ ሕገወጥ ቅስቀሳዎችና ድርጊቶች በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች እንደሚታዩ ይጠቃቅሳል። ትኩረቱ ግን በሶማሌ ክልል በጅጅጋ ከተማ ላለፉት ሦስት ቀናት ሰፍኖ የቆየው ሁከትና ጥፋት ነው። ሁከቱ በጅጅጋ ብቻ ሳይሆን ወደ ሌሎች አካባቢዎች ፈጥኖ መዛመቱን ያመለክትና ድርጊቱን በማናለብኝነት የተፈጠረ ጭካኔ ተግባር ነው ብሎታል። ይህ ሲፈጸምም የክልሉ አስተዳደር ለማስቆም የወሰደው እርምጃ እንደሌለና እንዲያውም ድርጊቱ እንዲስፋፋ በር ከፍቷል ሲል ክሱን ያጠናክራል። ፓርቲው በዚህ የፌዴራል መንግሥትም ከመጠየቅ እንደማይደንና አሁንም ጊዜ ሳይባክን በአጥፊዎቹ ላይ ሕጋዊ እርምጃ እንዲወስድ ጥሪ ያቀርባል። አቶ ይድነቃቸው ከበደ የፌዴራል መንግሥቱ የሕዝብ ሰላምና ደህንነት አደጋ ውስጥ እንዳይወድቅ መጠበቅ ዋነኛው ኃላፊነቱ ነው። ሆኖ ግን በአካባቢው በተደጋጋሚ የሚፈጠረው ሁከትና ብጥብጥ በዝምታና በቸልተኝነት በማየት እንዲሁም በአካባቢው ለሚፈጸመው ኢሰብአዊ ድርጊት መጠየቅ ያለበትን አካል ባለመጠየቁ ሕገ መንግስታዊ ስርዓቱን ጠብቆ አስፈላጊ እርምጃ በሚፈልገው ፍጥነት ባለመውሰዱ ከተጠያቂነት አይደለም። አሁንም ቢሆን ዘግይቶ በተወሰደው እርምጃ ምንም እንኳን በአካባቢ መጠነኛ መረጋጋት ቢፈጠርም በዘላቂነት ተገቢውና ሕጋዊ ውሳኔዎችን በመውሰድ የህዝቡን ፍላጎትና ምርጫን መሰረት ያደረገ ማስተካከያ በአስቸኳይ ሊወሰድ እንደሚገባ ሰማያዊ ፓርቲ አጥብቆ ይጠይቃል። ጋዜጠኞች በበኩላቸው ሰማያዊ ፓርቲ አጥፍተዋል ባሏቸው ባለሥልጣናት ላይ መንግስት ቆንጠጣ ያለ እርምጃ መውሰድ አለበት ስትሉ ምን አይነት እርምጃ ማለት ነው የሚል ጥያቄም ሰንዝረዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበባ አካሉ ምላሽ ሰጥተዋል። ይህ በሥልጣን ያኮረፉ የዚህ የለውጡ ሂደት ያልተዋጥላቸው ሰዎች እያደረጉ ያሉት እርምጃ አገርን የሚበትን ነው። አደጋው የከፋ ነው። ኢትዮጵያዊነትን እርስ በርስ የሚያቃቅር ነውእና ይሄ በምርቱ ያሳሰብናል በየቦታው ብልጭ የሚለው ነገር በኋላ እየሰፋ ነው የሚሄደውና ከወዲሁ ልጓም ሊበጅለት ይገባል። ጥፋተኞቹ ለፍርድ ቀርበው እንደ ጥፋታቸው በጠን እርምጃ ሊወሰድባቸው ይገባል። እንዲያውም አስቀድሞ በደህንነት መስሪያ ቤቱ በኩል ችግሮች ከመፈጠራቸው ፊት በየቦታው ላይ ጥናት ተደርጎ ችግሩ ሊፈነዳ ባለበት ቦታ ቀድሞ ሳይፈነዳ እንዲህ አይነት ጅጅጋ ላይ እንደደረሰው አይነት ውድመት ከመከሰቱ ፊት የሰው ልጅ ሕይወት ከመቀጠው ፊት የግድ ይሄን ማስቆም መቻል ተገቢ ነው የሚሆነው። ይሄ እርምጃ ያስፈልገዋል። ለፍርድ መቅረብ አለባቸው። ምንድ ሰዎች ለዚህ ነው ቆንጠጣ ላይ የምንለው። በመጨረሻ መግለጫውን የሰጡት የፓርቲው አመራር አባላት በጅግጅጋ እና በአካባቢው እንዲሁም በድሬዳዋ አለ ያሉትን ወቅታዊ ሁኔታ ለጋዜጠኞቹ ገልጸዋል። የፓርቲው መሪዎች መግለጫውን ይፋ እስካደረጉበት ሰዓት ድረስ እና የሀገር መከላከያ ሰራዊት እስከገባበት ባለው ጊዜ የሰላም ሁኔታው ወደ ቀድሞ እየተመለሰ እንደሆነ ተናግረዋል። ሲፈጸሙ የነበሩ የወንጀል ድርጊቶችም ተገጥተዋል። ሰውም ከተደበቀበትና ከተጠለለባቸው አብያተ ክርስቲያን መውጣት ጀምሯል ሲሉ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ